ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ከአሜሪካ ድምጽ ሬዲዮ ተጀምሯል። ለ30 ደቂቃዎች ከመስታወት አራጋው ጋር አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን በመጀመሪያ የሚሆነው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ያደረጉት ንግግር ይሆናል። ትልቁ ቁስሌ ነው የተወሰድኩት። ቁስሌ የጀሚ የተንጠባጠበ ነው የተወሰድኩት በባንዴጅ ታስሮ ከዛ እዛ ውዝዴን ሰጥሎኝ ቁስሌ ያልደረቀ ቁስሌ ወደ ጠቅላይ ሚኒስትሩ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር ይሆናል እናሰማችሁ። ከዚሁ ጋር በተያያዘ በምጣኔ ሀብት በተለይ በምጣኔ ሀብት ዙሪያ ያደረጉትንም ይዘናል። በፓርላማም ቀርበው ስለ ሀገሪቱ ጠቅላላ ሁኔታ ያስረዱታል። አንዳንዶቹን የምንፈታበት ምክንያት ኢትዮጵያ ውስጥ ያ ቴንስፉል በጣም ጥላቻ ላይ የተመሰረተ የፖለቲካ አካሄድ የዘር እርቂት ሊያመጣ እየሄደ ነው። በምጣኔ ሀብት በተለይ ወደ ግል ዘርፍ የሚዛወሩ ተቋማትን ጉዳይ አስመልክቶ ያደረጉትን ንግግር ከባለሙያዎች ጋር ባደረግነው ውይይት የምንዳስሰው ይሆናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ አስተሻገሩ። ዜና እናስቀድም። የመልካም አስተዳደር ችግር ከአድራጎቶቻቸው ሊቆጠቡ የሚገባቸው የፖለቲካ ነጋዴዎች የሚፈጥሩት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ለአስራ አምስት ሰው ህይወት መጥፋት ምክንያት የሆኑ የብሔር ብሔረሰቦች የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ሶስት ከተሞች ውስጥ ሰሞኑን የተፈጠሩ ግጭቶችን አስመልክቶ ከከተሞቹ ነዋሪዎች ጋር ለመወያየትና የጋራ መፍትሄ ለማፈላለግ እዚያው የሚገኙት ጠቅላይ ሚኒስትር አብይ ዛሬ ከሀዋሳና ከወላይታ ሶዶ ነዋሪዎች ጋር ውለዋል። የሲዳማ ህዝብ ጠላቶች ብለው የጠሯቸውን በፊቼ ጨምበላላ በዓል ወቅት ደም የፈሰሰበት ግጭት እንዲፈጠር ምክንያት የሆኑ ሰዎችን ከህዝቡ ጋር ሆነው ለፍርድ ለማቅረብ እንደሚሰሩም ጠቅላይ ሚኒስትሩ ተናግረዋል። እስረኞችን በመልቀቅ በኩልም በፌዴራል ደረጃ እየተከናወኑ ያሉ ስራዎችን አንስተው የደቡብ ህዝቦች ክልልም በዚህ በኩል ሊንቀሳቀስ እንደሚገባው አሳስበዋል። ሲዳማ በክልል ደረጃ እንዲዋቀር ሐዋሳ ላይ ለቀረበላቸው ጥያቄ መልስ ሲሰጡ ህዝቡ ጥያቄዎቹን እንዲያነሳ ህገ መንግስቱ እንደሚፈቅድ አመልክተው ክልል መሆን ለምን አስፈለገ በሚገባ እንዲወያዩ መክረዋል። በፌዴራል ደረጃም በጥያቄው ላይ እንደሚወያዩ የጠቆሙት ጠቅላይ ሚኒስትር አብይ በህገ መንግስታዊ አግባብ እንዲቀርብና ህገ መንግስታዊ መፍትሄ እንደሚፈለግለትም ገልጸዋል። በዩናይትድ ስቴትስ ደቡብ ምዕራባዊ ድንበር ላይ የኢሚግሬሽን ባለስልጣናት ከወላጆቻቸው ተነጥለው ለብቻ ያኖሯቸው ህጻናት ሲያለቅሱና እናቴን አባቴን እያሉ ሲለምኑ የሚሰሙበት የድምጽ ቅጂ በትራምፕ አስተዳደር እና ካለ ህጋዊ ፈቃድ በሚገቡ ስደተኞች ላይ በሚከተለው ጥብቅ ፖሊሲ ላይ የሚሰነዝረውን ቁጣ አባብሶታል። ወደ ስምንት ደቂቃ የሚሆነው የህጻናቱ ድምጽ ቅጂ የለቀቀው ፕሮፐብሊካ የተባለ ነጻ መርማሪ የዜና አውታር ነው። የዩናይትድ ስቴትስ ተጨማሪ ቀረጥ ብትጥልብን ያላትን እቅድ ተግባራዊ ካደረገች ተገቢውን አጸፋ መልሳለሁ ስትል ቻይና ተናገረች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመንግስታቸው የንግድ ተወካይ ቻይና በምትልከው የሁለት ቢሊዮን ዶላርስ ሸቀጥ የአስር ከመቶ ቀረጥ ሊጣልባት የሚገባቸውን ምርቶች ዝርዝር እንዲያወጣ መጠየቃቸውን ትናንት ማስታወቃቸው ይታወሳል። ከየመኗ የወደብ ከተማ ከሁዴይዳና ዙሪያውን ካሉት አካባቢዎች ውጊያውን ሸሽተው ከአምስት ሺህ በላይ ነዋሪዎች መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ውጊያው በመቀጠሉም የሚሰደደው ህዝብ ቁጥር ይጨምራል ብለን እንጠብቃለን ሲሉ የድርጅቱ ቃል አቀባይ ስቴፈን ዱጃሪካ ገልጠዋል አሁን ሆዴዳ ውስጥ ቁጥራቸው ወደ ስድስት ሺህ የሚጠጉ ሲቪሎች እንዳሉ የጠቆሙት የሰብአዊ እርዳታ ድርጅቶች ምግብ፣ ነዳጅና የአጣዳፊ እርዳታ ጥቅሎችን አዘጋጅተዋል ብለዋል። በስተ መጨረሻም ሰሜን ኮሪያና ዩናይትድ ስቴትስ ባለፈው ሳምንት ሲንጋፖር ውስጥ ባካሄዱት ታሪካዊ ስብሰባ የደረሱትን ስምምነት ተግባራዊ ለማድረግ እንደሚችሉ ተስፋ አለኝ ሲሉ የቻይና ፕሬዚዳንት ሺ ጂንፒንግ ተናገሩ። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬድዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድራጋው አብረን ከአድማስ ስንሻገር እንላችኋለን። በበርካታ የኢትዮጵያ ኢትዮጵያ ሀብት በተለያዩ ሀገራት ተከማችቷል ያሉት ጠቅላይ ሚኒስትር አብይ አህመድ ተጠያቂዎቹን ለሕግ ለማቅረብ ከሀገራቱ መንግስታት ጋር እየተሰራ መሆኑን ገልጸዋል። እነዚህ ሌቦች ያልታወቀባቸው መስሏቸው ሲሸርቡና ሲዶልቱ መዋላቸውን ተጨማሪ በሽታ ነው ብለዋል። ጠቅላይ ሚኒስትሩ እስካሁን በሙስና ሲጠየቁ የቆዩትም ቅርንጫፎቹ ብቻ ናቸው ሲሉ ከመንግስት ውጪ ባሉ አካላት ሲነሳ የቆየውን ሀሳብ አስተጋብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በተለያዩ ጉዳዮች የሰጡትን ማብራሪያ ትኩረት በማድረግ እስክንድር ፍሬው ተከታዩን ዘግቧል። ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው እንደዛሬው ፍሬሽ ሪፖርት አቅራቢ ሳልሆን ተዘጋጅቼ እመጣለሁኝ። ለዛሬ አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ከፓርላማ አባላት ለተነሱ ጥያቄዎች የሰጡት ምላሽ፣ ያቀረቡት ማብራሪያ እንደዚህ የተዋዛ በአግራሞትም የተደመጠ ነበር፣ በአብዛኛዎቹ አባላት ሳቅና ፈገግታ የታጀበ በጭብጨባ የተጠናቀቀ። ዶክተር አብይ በዚህ ማብራሪያ ያነሷቸው ነጥቦች ግን ዛሬም መወያያ ሆነው ቀጥለዋል። ጠቅላይ ሚኒስትሩ በዚህ ማብራሪያ በሽብርም ሆነ በሌሎች ጉዳዮች ተጠርጥረው የታሰሩ ወገኖች እየተፈቱ ያሉት የአገሪቱን ሕጎች መሰረት በማድረግ መሆኑን ተናግረዋል። አንዳንዶቹ እየተፈቱ ያሉት ግን አገሪቱን ዘርና ብሔርን መሰረት ካደረገ እልቂት ለመታደግ ጭምር ነው ብለዋል። አንዳንዶቹን የምንፈታበት ምክንያት ኢትዮጵያ ውስጥ ያ ቴንስፉል በጣም ጥላቻ ላይ የተመሰረተ የፖለቲካ አካሄድ የዘር እልቂት ሊያመጣ እየሄደ ነው ሁሉ በዘር ነው። ሁሉ ነገር ፖለቲካ ብቻ አይደለም፣ ሃይማኖትም። አሜሪካ ያለው ሲኖዶስ እና እዚህ ያለው ሲኖዶስ ኦርቶዶክስ ብቻ አይደለም፣ ከኋላው ብሔር አለ። መቆም አለበት። ይህ አይጠቅመንም። አየነው አየ ነው፣ ኪሳራ ነው። አሁን የሚያዋጣው ነገር ብሔር ማግኘት የሚገባውን ክብር ማግኘት የሚገባውን አጠቃላይ ነገር ካገኘ በኋላ እንደ ሀገር አብሮ ለመኖር ግን የማይቸገር መሆን አለበት። ሁለተኛው ሰላም በሰላም ብቻ ነው ይገኝ። ሰላም በማሰር በማሳደድ አይገኝም፣ ያብሳል ያብሷል። ጉዳዩ ይህ ሀገር የሁሉም ኢትዮጵያዊ ነው እና ዜጎች በሀገራቸው ጉዳይ ያገባኛል፣ የእኔ ነው፣ ይሆነኛል ብለው ሊሳተፉ መፍቀድ ያስፈልጋል። መንገዱ ይለያይ ይሆናል እንጂ ሁሉም ሀገር የሚወድ የሀገሩ እድገት የሚመኝ ለሀገር ታላቅነት አለም አለሁ ብሎ የሚሰራ መሆኑን ማመን አለብን። እኛ ብቻ ለምንቆረቆረው ለኢትዮጵያ ሁሉም ይቆረቆራል። በሙስና ተጠርጥረው ታስረው የነበሩትንና በይቅርታና ክስ በማቋረጥ የተፈቱትን ዜጎች በተመለከተም ዋነኞቹ እያሉ ቅርንጫፎቹ ላይ መተኮሩ ተገቢ እንዳልሆነ ተናግረዋል። የሙስና መንስኤ መዋቅራዊ መሆኑን ማየት ተገቢ ነው። ላለፉት አስር ዓመታት አስራ አምስት ዓመታት የሆኑ የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ ሄደው? እየቀነሰ እኮ አልመጣም። እየጨመረ እየሰፋ ለምንድን ነው የሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከን ነው ማለት ነው። ዋናው ሶርሱን በሚያጠቃና ሙስናን በሚደፈጥጥ አግባብ ይሄን አይደለም ማለት ነው። ሁለተኛው የዲሞክራሲ አውድ መጥበብ ነው። ዲሞክራሲ እየሰፋ ሲሄድ ሰዎች ግልጽ መጽሐፍ መናገር ሲችሉ ሙስና ለመዋራት እድል ይሰጣል። ያም በታድሶ እንዳየነው የዲሞክራሲ አውድ እየጠበበ ሲሄድ አንዱ ለሙስና የሚመች በር ከፋች ሆኖ ይታያል። ሶስተኛ የሶስቱ መንግስት አካላት ነው፤ ፓርላማው፣ አስፈጻሚው፣ ህግ አውጪው አንዱ አንዱን እየተቆጣጠረ የሚሄድበት አግባብ የተሟላ ካልሆነ ሙስና ይቀጥላል። የፍትህ እጦት፣ የፍትህ ችግር ሰው ፍትህ በገንዘብ የሚገዛ ከሆነ በገንዘብ ማሰር በገንዘብ መፍታት የሚችል ከሆነ ሙስና ይስፋፋል። የፍትህ ስርዓታችን ያለበት ደግሞ ታውቁታላችሁ። እነዚህን ጉዳዮች ጀምረን ሚዲያ ነፃ መሆን አለበት በነፃነት ይህንን ነገር ሊዋጋ የሚያችል ቁመናና ብቃት ሊይዝ ይገባል። ይህን ያደረግን እንደሆነ ሙስናን በጸረ ሙስና ትግል ብቻ ሳይሆን ሌብነት፣ ብልሹነት መሆኑን በማስተማር ጭምር ከመሰረቱ መፍታት ይቻላል። የህግ የበላይነት ጉዳይም ከዚህ ጋር ተያይዞ መነሳት እንዳለበት ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኛ አገላለጽ የተናገሩት። ሰዎች ለይቅርታው ተገዝቶ መንግስት የሚያደርገውን መፍታት እንደ ገራገርነት የሚያስቧል ማእሰር የማይችል መንግስት አድርገው የሚያስቧሉ ስህተት ነው ስህተት ነው ማሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም። አባቶቻችን ታስረዋል፣ እኛ ታስረናል። ይቀጥላል፣ እናውቀዋለን፣ ግን አይጠቅምም። እጃችሁን መሰብሰብ ያለባችሁ ሰዎች እጃችሁን መሰብሰብ ጥሩ ይሆናል። ከዚሁ ከሙስና ጋር በተያያዘ ያለው ችግር እጅግ የከፋ መሆኑን ያብራሩት ጠቅላይ ሚኒስትር አብይ ሙሰኞች ከሀገር ውጭ ያከማቹት ሀብት ከፍተኛ መሆኑን ገልጸዋል። መንግስታቸው ከተለያዩ ሀገራት ጋር በመተባበር ሁኔታውን እየመረመረ መሆኑንም ገልጸዋል። ሀብት የዘረፉ ሰዎች ኢትዮጵያ ውስጥ አሉ ወይ የሉም? አሉ። ምንም ጥያቄ የለውም። መዝረፍ ብቻ ሳይሆን የኢትዮጵያ በርካታ ሀብት በተለያየ ሀገር ተከማችቷል። ምንም ጥርጥር የለውም። እንዳትጠራጠሩ። ይህም ማለት ነው። ሁለት ምርጫ ነው ያለን ለዚህ ጉዳይ። እንደ ከዚህ ቀደሙ በሂደት ይጣራል ብለን ሰብስበን ማስገባትና እያጣራን መሄድ አንዱ መፍትሄ ነው። ሁለተኛው መፍትሄ ደግሞ የተሟላ ማስረጃ እስከምንይ እስከምናጣራ ሰዎቹን አይናችን እንዳረፈባቸው አጣርተን መረጃ መሰብሰብ ነው። ይሄ ምርጫ እንግዲህ የትኛው ይሻላል? እንደ ዲሞክራሲው አግባብ ይለያያል። አንዳንድ ሀገራት ይቸገራሉ፣ አንዳንድ ሀገራት ይተባበራሉ። የሚተባበረውም ሆነ የሚቸገረው ኢትዮጵያ አሁን በጀመረችው መንገድ አንድ ነጠንካራ ከሆነች የግዱን ያደርጋል። ብዙ ሀገራት ተደርጓል። ሊተባበሩ ምልክት ያሳዩ ሀገራትም መነሻው በውስጥ ያለው ጥንካሬ ነው። ከዚያ በመነሳት መረጃ የሚያቀብሉን ሀገራት አሉ። አብረን የሰራን ያለ ነው። የተሟላ ነገር ስናገኝ እንደ ከዚህ ቀደሞ አስረን ከምናጣራ ጣርተን ብናስር ይሻላል ብለን ነው እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ ነው። ሰርቆ ዝምም ጥሩ ነው። ከዛ ሲሻገር ግን ጥሩ አይደለም። ይሄ ጉዳይ እየታየ የተጣራ እርምጃ ይወሰዳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ለፓርላማ አባላት በሰጡት ማብራሪያ ለደቡብ ኦሮሚያና አማራ ክልል ነዋሪዎች በተለይ በሚል ያስተላለፉት መልእክትም ነበር የትግራይ ብሔር ተወላጆችን በተመለከተ በዚሁ አጋጣሚ ከጥያቄው ጋር ብዙም ባይቀራረብ ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ሕዝብ ነው። የትግራይ ሕዝብ ዴሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘ የሚመስልን ዲሞክራሲ ያለው ይመስለን፣ የተጠቀመን ይመስለን። በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን፣ የትግራይ ህዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ሮንግ በሆነ መንገድ ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም። ያገኘው ነገርም የለም። ይህ የምለውን ነገር የማያምን ሰው በፈለገው መንገድ ትግራይ ገጠር ሄዶ ማየት ይችላል። የምናገረው እውነት ነው። ጥቂቶች በስሙ ነግደው ይሆናል እንጂ የትግራይ ሕዝብ የተለየ ነገር ያገኘው ነገር የለም። ጥቅምም አላገኘም። እምብዛም ጥቅምም አይፈልግም። የተለየ እንዲደረግለት አይፈልግም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች፣ የአማራ ተወላጆች አካባቢያችን ሲኖሩ ወይም ቫይስ ፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን። ያብዬ ወደ ምዬ የሚባል ነገር አይሰራም። ሚስተር ኤክስ ተጠፋ ብለን የማያውቁ ሰዎችም ጭምር በዛ ወንጀል ሀሳብ በጥላቻ በቂ ማየት ለኢትዮጵያ አይበጅም። መለየት ያስፈልጋል። ይሄ ጥቃት እየበዛ ከሄደ ዘር መጫረስ ያመጣል ይሄ ደግሞ ውርደት ለልጆቻችን ያሸጋግራል። ህዝባችን አስተዋይ ህዝብ ነው። ህዝባችን ይህን ነገር መገንዘብ የሚችል ህዝብ ነው። ማስን የሚጠላና የሚያጥላላ የሚዲያ ዘመቻ ሊሆን ይችላል። በተግባር የሚደረግ በጀስቸር የሚታይ ጥላቻ ሊሆን ይችላል። እነዚህ ሁሉ ጉዳዮች እንዳይደረጉ በታላቅ ትህትና መለመን እፈልጋለሁ። ብዙ ጊዜ በተለያየ መንገድ የሚሰሙ ጉዳዮች አሳሳቢ ስለሆኑ የፖለቲካ ተቃዋሚ ፓርቲዎች ቲፒኤልኤፍ ማለት የትግራይ ህዝብ ማለት አይደለም። የትግራይን ህዝብ ማወቅ መረዳት ከፈለጋችሁ በአካል ሄዳችሁ ማየት ትችላላችሁ። መታገዝ መደገፍ የሚገባው ህዝብ እንጂ ተደምሮ እንደ ጠላት የሚታይ ህዝብ አይደለም። ድሃ ነው። ይህ አፕሮች አሁን የምናስበውን እርቅ አሁን የምናስበውን ሰላም አሁን የምናስበውን ፍቅርና እድገት አያመጣም። ጥፋት እንኳ ቢኖር ይቅርታ ይሻላል። ዶክተር አብይ አህመድ ወደዚህ የጠቅላይ ሚኒስትርነት ስልጣን ከመጡ ወዲህ በፓርላማ ቀርበው ለጥያቄዎች ምላሽ ሲሰጡ የመጀመሪያቸው ነው። በዚህ ማብራሪያ ያነሷቸው ነጥቦች ግን እነሆ ማወያየታቸውን ቀጥለዋል። የኢህአዴግ መንግስት ራሱ በሽብር ተግባር መሳተፉን ማመናቸው ትኩረት ከሳቡት ውስጥ አንዱ ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የእኛ የአሸባሪነት ተግባር ነው። የአሰብ ወደብ ያለ ውይይት መሰጠቱን የገለጹበት አስተያየትም የፓርላማ አባላትን ጭምር ፈገግ ካሰኙት መካከል ነበር። ነገር ግን ለመከራከሪያ ይሆናል ወይ አሁን የተነሳው ሀሳብ ውይይት፣ ሳንወያዩ ሳይወያይበት የሚለው መከራከሪያ ይሆናል ወይ? አይሆንም አሰብ መች ተወያየን ስንሰጥ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንቱ የፓርላማ ቆይታቸው በተለያዩ ርዕሶች ላይ ለተነሱ ሌሎች ጥያቄዎችም ምላሽና ማብራሪያ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሚቀጥለው ዘገባችን ነው የምናልፈው። የኢትዮጵያ መንግስት በይዞታው ያሉ ተቋማትን ወደ ግል ይዞታ የሚያዛውረው በመንግስት የበላይ ባለድርሻነት በዘርፉ ልምድ ያላቸው የንግድ ኩባንያዎችና ሰፊውን ሕዝብ ባማከለ የባለቤትነት ይዞታ እንደሆነ ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። በትናንትናው ዕለት ለሕዝብ ተወካዮች ምክር ቤት ንግግር ያደረጉትና ከተወካዮች ለተነሱ ጥያቄዎች መልስ የሰጡት ጠቅላይ ሚኒስትር በአጠቃላይ የኢትዮጵያን የምጣኔ ሀብት እንቅስቃሴ መዋቅራዊና የፖሊሲ ለውጦች ፈተና ችን አብራርተዋል። ሄኖክ ሰማስጌር ዝርዝሩን ይዟል። በኢትዮጵያ መንግሥት ቁጥጥር ስር የነበሩ የአየርና የባህር ጉዞ አገልግሎቶች፣ የገንዘብ የቴሌኮምና የኃይል ዘርፎችን ጨምሮ ሌሎችንም በከፊል ወይም ሙሉ በሙሉ ወደ ግል ይዞታ እንደሚያዛውር የኢህአዴግ ሥራ አስፈጻሚ ኮሚቴ ከወሰነ ወዲህ ተፈጻሚነቱ ብዙዎችን ሲያነጋግር ቆይቷል። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ዝርዝር አፈጻጸሙን ዘርዝረው ገልጸዋል። በዚህም መሠረት የኩባንያ ሼር ሽያጮች በተለይ ዋና ዋናዎቹ ዋናው ሼር በመንግስት እጅ የሚቆይ ሁለተኛ፣ ቢያንስ እስከ አምስት ፐርሰንት ኢትዮጵያውያን በውስጥም በውጭም ያሉ የሚሳተፉበት ይሄ ማለት አንድ ግለሰብ አምስቱን በመቶ ያለውን ድርሻ መግዛት እችላለሁ ቢል መግዛት የማይችልበት በጥቂት አቅም ብቻ ለብዙዎች የሚሰራጭበት ማለት ነው። 5% በሚሊዮን የሚቆጠሩ ሰዎች የሚሳተፉበት ይሆናል። ከዚያ የተረፈው ከ30 እስከ 40 የሚጠጋው ፐርሰንት በሴክተሩ ቢያንስ ከ1 እስከ 10ኛ ከፍተኛ ልምድ ያላቸው ኩባንያዎች ብቻ የሚሳተፉበት ይሆናል። ኢትዮጵያ የግል ዘርፉን ተሳትፎ በምጣኔ ሀብቷ እንድታስፋፋ የገበያ ተወዳዳሪነት እንዲጠናከር ቀልጣፋ አሰራሮችን ለማምጣት የሚያስችሉ የጥናትና ምርምር እንደዚሁም የቴክኖሎጂ ግብዓቶችን እንድታሳካ የዓለም የገንዘብ ተቋማት እንደዚሁም የዓለም የንግድ ስምምነት ድርጅቶች ስትጠየቅ፣ ስትወተወት የቆየችበት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድም በትናንቱ ንግግራቸው የግል ባለሀብቶችን የሚያሳትፈው የባለቤትነት ሽግግር ለዘርፎቹ መጠናከር ይረዳል ብለዋል። ጠንካራ የሆኑ ኩባንያዎች ይበልጥ ተወዳዳሪና ውጤታማ የሚያደርግ ደካሞቹን ወደ ለውጥ የሚያስገባ እንዲያስገባም የሚመራ ይሆናል። ይሄ ሲሆን የአገልግሎት ጥራት ይረጋገጣል። የአስተዳደር ውጤታማነት ይረጋገጣል። የውጭ ምንዛ የተበድረው መክፈል የሚቸገሩ ኩባንያዎች አዳዲስ ካፒታል ኢንጀክስ ስለሚደረግላቸው ያን ማድረግ ሳይቸገሩ አጠቃላይ ኢትዮጵያ ያለችበትን እዳ የመክፈል አቅም ከፍ ያደርጋል። የኢትዮጵያ መንግስት የገቢ አሰባሰብ ችግር እንደገጠመው ጠቅላይ ሚኒስትሩ ገልጸዋል። የኢትዮጵያ የገንዘብ ሚኒስትር ዶክተር አብርሃም ተከስተ በመንግስት በዚህ ዓመት የገቢ አሰባሰብ ግቡን በሀምሳ ቢሊዮን ብር መጓደል እንደማያሳካ መናገራቸው ይታወሳል። የውጭ ምንዛሬ ችግርም በሀገሪቱ ምጣኔ ሀብት የደቀነውን ፈተናና ችግር ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተውበታል። የጠቅላይ ሚኒስትሩ ንግግር መሰረታዊ የሆኑ መዋቅራዊና የፖሊሲ ለውጦችን ያካተተ መሆኑን ያብራሩት የልማት ምጣኔ ተንታኙ ዶክተር አክሎግ ቢራራ የድርጅቶች ሽያጭ የገቢ ማጓደልን ከመሙላት ባለፈ አፈጻጸሙና የመጨረሻ ግቡ ምርታና ምርታማነትን ማሻሻል፣ ቅልጥፍና ያለው ስራና ቴክኖሎጂን ማዋደድን ይጠይቃል፣ ይላሉ። የግል ክፍሉ የሚስፋፋበት ሁኔታ መሰረት መጣል አለበት። ይኸውም ምንድን ነው? ሬጉላቶሪ ፍሬምወርኩ የግል ክፍሉን የሚያሳድግ መሆን ይኖርበታል። የፖሊሲ ጥያቄ አፍተር ኦል አልትመትሊ የፖለቲካ ጥያቄ ጭምር ነው። ያንን እንግዲህ ዘሀብቱ ሪሊ ባይዘጉለት ምንድነው? የመንግስት ድርጅቶችና ፓርቲ ድርጅቶች የበላይነቱን መያዛቸው ማቆም አለበት። ካሉ ዜን እነዚህ ሲበደሩ የቆዩ ድርጅቶች ፈሰስ ማድረግ አለባቸው። ኦዲትን መሆን አለባቸው። አቶ ይኖ ኦዲትን ካልሆኑ የተበደሩትን ብድር ምን ላይ አዋሉት? ገንዘቡ ተሰርቆ ወደ ውጭ ሀገር ሄደ፣ ወና ሆነ፣ ለግል ጥቅም ዋለ። ይሄ ሁሉ እኮ መወራረድ አለበት። ኦዲትን መሆን አለበት። የኢትዮጵያ ሕዝብ ሪሊ ዲዘርቭ ያደርጋል ይህን የኦዲቲንግ። ስለዚህ አትራፊ ያልሆኑ ድርጅቶች አትራፊ ያልሆኑ ድርጅቶች በባንኮች ብድር ብቻ ሲንቀሳቀሱ የቆዩ በኢትዮጵያ ውስጥ ሚና ሊኖራቸው አይችልም። አትራፊ የሆኑት ደግሞ ኢፊሽንት እንዲሆኑ ቅልጥፍና እንዲኖራቸው የፐብሊክ ኮርፖሬሽን ቢሆኑ ያምራል። ምክንያቱም ኮምፒቲሽኑም በጣም ጠንካራ ያደርገዋል፣ የስራ እድል ይፈጥራል። ዌር ደር ኢዝ ኮምፒቲቲቭ የሆነ ኢኮኖሚክ ኤንቫይሮመንት ካለ ዜን የስራ ዕድል ይፈጠራል። የመታየሎች እያደጉ ይሄዳሉ። ለሪሰርች የሚውል ገንዘብ ይኖራል። ለኢኖቬሽን የሚውል ገንዘብ ይኖራል። ግን አይ እኛ ለማድረግ የምንፈልገው እዳችን መጠን ነው። እዳውናን እኮ በእዳ ይህ መዋቅራዊ የሆነ ለውጥ ከሌለ ዕዳውን በእዳ እንከፍላለን ማለት ነው። የዛሬ አምስት አመት፣ የዛሬ አስራ አምስት አመት የልማትን ህጋዊና ማህበረሰባዊ ፍትህ ተጠቃሚነት የሚያጠናው ብሩክ ተሾመ በኢትዮጵያ ምጣኔ ሀብት በአጭርና በረጅም ጊዜ የግሉ ዘርፍ ተሳትፎ መጨመሩ የሚያበረክታቸውን አስተዋጽኦች ያስረዳል። እነዚህ ድርጅቶች የበለጠ ተፎካካሪ፣ የበለጠ አምራች ወይም ኢፊሽንት እንደሚሆኑ ለመንግስትም የሚገባው ለድርጅቱ የሚገባው ገቢ እንደሚጨምር ለመንግስትም የሚገባው ግብር እና ሌሎች ተያያዥ ጥቅሞች እንደሚጨምር አድርገን ነው ማሰብ ያለብን። ያ ማለት ይሄ የአንድ ጊዜ ሂደት ሳይሆን በቀጣይነት እየዳበረ እየተስተካከለ፣ እንደገናም ድርጅቱ እየሰፋና እየጠነከረ የሚሄድበት እና ሁላችንም ከዛም የምንጠቀምበት ሂደት ተደርጎ ነው መታሰብ ያለበት። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ህዝባዊና የመንግሥት ባለቤትነት እንደሚያስፈልጋቸው የሚያስፈልጋቸው እንደ ቡናና የማዕድን ስራዎችን በተመለከተ የታዩ አፈጻጸም ችግሮችን ገልጸው ማስተካከያ እንደሚደረግበት አስረድተዋል። በተለይ የቡና እርሻ ልማት ስራዎችን በተመለከተና የማዕድን ማውጣት ስራዎችን በተመለከተ አጠቃላይ ኢትዮጵያ ላለፉት አስርት ዓመታት ያስመዘገበችውን የምጣኔ ሀብት እድገት ማስቀጠል የሞት ሽረት ጉዳይ እንደሆነ ጠቅላይ ሚኒስትሩ ጨምረው ገልጸዋል። በአሁኑ ሰዓት ምጣኔ ሀብቱ በማደግና ባለማደግ ወይም እንደዚሁ ቀዝቅዞ በመቅረት አደጋ ላይ ነው ሲሉም አሳስበዋል። እስካሁን ላለፉት አስራሁን ዓመታት ያገኘናቸውን ኢኮኖሚክ እድገት ማስቀጠል አንችልም። አስደናቂ እድገት አመጥተናል። እዚህ ከቆምን ዋጋ የለውም። እስካሁን ማደጋችን መቆም የለበትም፣ መቀጠል አለበት ማስቀጠል የማንችልበት ነገር ላይ እንዳለን መገንዘብ ያስፈልጋል። ዘርዘር አድርጎ ከዚህ በላይ ማንሳት ይቻላል። ኢኮኖሚው ከፍተኛ ችግር ውስጥ ነው ያለው። ማሻሻያ፣ ማስተካከያ እርምጃ ካልወሰድን ነገሮች ወደ ኋላ ይመለሱና ቴሌኮም ብቻ ሳይሆን ኢትዮጵያም ጥያቄ ውስጥ ልትገባ ትችላለች ማለት ነው። አሁን ባለው ሁኔታ ኢትዮጵያ ባስቀመጥነው እቅድ መሰረት አስራ ስምንት ቢሊዮን ዶላር ማመንጨት ይጠበቅባት ነበር። እኛው ባስቀመጥነው እቅድ ከውጭ ገበያ 18 ቢሊዮን ዶላር የሚጠበቅባት ሀገር ከዛ በጣም በጣም ያነሰ ገንዘብ ነው አሁን እያገኘች ያለችው። በዚህ ወሳኝ የምጣኔ ሀብት ፖሊሲ ለውጥ እርምጃ ዙሪያ የተለያዩ ትንተናዎችንና ባለሙያዎችን እያቀረብን ለእናንተ ዜናውንና ትንተናውን ማድረሳችን እንቀጥላለን። ለአሜሪካ ድምፅ ሄኖክ ሰማግዜር ነኝ። ተከታዩ ዘገባችን ወደ ማላዊ ይሆናል የሚወስደን። የአየር ንብረት ለውጥን እንደዚሁም ደግሞ ገበሬዎች ይህንን ሁኔታ ለመቋቋም የሚችሉበትን መንገድ የሚያመላክት ዘገባ ነው። ላሜክ ማሲና ከብላንታየር የዘገበው መስታወት አረጋው ይዛለች። ይህ የፍራይዴይ ቻኩዳ የእርሻ ቦታ ሀያ ጆንያ በቆሎ በየአመቱ መሰብሰብ የሚቻልበት አውድማ ነበር። በዚህ አመት ግን ፍራይዴይ ሶስት ጆንያ ብቻ ነው መሰብሰብ የቻለው። በቆሎውን ከዘራን በኋላ በታህሳስ ወር መዝነብ የሚገባው ዝናብ ሳይዘንብ ቀረ። በጥር ወር ተመልሶ መዝነብ ቢጀምርም በውሃ እጥረት የደረቀውን ሰብላችንን ሊታደገው ግን አልቻለም። በተሰጠኝ ገንዘብ የበቆሎ ዘር ገዝቼበታለሁ። በከፊሉ ገንዘብ ደግሞ በጓሮ የምተክለው ሽንኩርት ገዛው። የተረፈውን ጥቂት ገንዘብ በመንዶራ በሚገኘው የብድር አገልግሎት አስቀመጥኩት። ወደፊት ገንዘብ ስፈልግ በቀላል የምበደረው ይሆናል ማለት ነው። ፍራይዴይ በሚኖርበት አቅራቢያ ያሉ ገበሬዎችም በዝናብ እጥረት ሳቢያ ሰብሎቻቸው ከጥቅም ውጪ ሆኖ ነበር። አብዛኛዎቹም የምግብ እጥረት አጋጥሟቸዋል። በአቅራቢያው ከሚገኙት ገበሬዎች ጋር በጋራ ያጡትን ሰብል መካሻ ይሆን ዘንድ የዓለም የምግብ ድርጅት ለእያንዳንዳቸው የ55 ዶላር እርዳታ ሰጥቷቸዋል። እርዳታው የአየር ንብረት ዋስትና በመባል ነው የሚታወቀው። የዓለም የምግብ ድርጅት ከዛሬ አራት ዓመት በፊት በድርቅ ምክንያት በገበሬዎች ላይ ደጋግሞ የሚከሰተውን ችግር ለመቅረፍ ነው ይህንን ድጎማ የጀመረው። ኪጋንዚ ኒያኮቶ ከዓለም የምግብ ድርጅት የአየር ንብረት ዋስትና የበቆሎ ሰብልን ጨምሮ ድርቅን ተከትሎ የሚመጡ ፈተናዎችን ለመቅረፍ የተጀመረ ዋስትና ነው። እስካሁን ብላንታይር ዞምባና ባላካ በተባሉ መንደሮች የሚኖሩ አስር ሺህ አባወራዎችን መደጎም ችለናል። በዚህ የእርሻ ወቅትም ሰባት ሺህ የሚሆኑ አባወራዎችን ለማገዝ ዝግጅታችንን ጨርሰናል። ይህ ፕሮግራም ገበሬዎች በህብረት እንዲሰሩ እና የጋራ ንብረት እንዲያፈሩም ያነሳሳቸዋል። ጥልቅ ጉድባዎችን በመቆፈርና በመገንባት አፈር እንዳይሸረሸር መከላከልም ይችላሉ። ኬጋንዚ ኒያኮቶ ከዓለም የምግብ ድርጅት በየሁለት ወር ለአስራ አራት ቀናት ገበሬዎቹ በህብረት ይሰራሉ። ለቀናት ያፈሰሱትን ጉልበት አለም አቀፉ የምግብ ፕሮግራም እንደ ዋስትና ክፍያ ሆኖ ይቆጠርላቸዋል። ስለዚህ ወደ አስራ ሰባት ዶላር የሚሆነውን የዋስትና ክፍያ ገበሬዎቹን ወክሎ ለዋስትና ሰጪዎቹ ይከፍላል ማለት ነው። የካሳ ክፍያውን አንዳንዶቹ ገበሬዎች ለገበያ ለሚቀርብ የጓሮ አትክልት ስፍራ ማጎልበቻነት ያውሉታል። የዓለም የምግብ ድርጅት ድጎማውን በማስፋት በዝናብ እጥረት ከሚከሰተው ድርቅ በተጨማሪ ማሳን በሚያጠቁ ትላትሎች የተጠቃን የበቆሎ እርሻ ዋስትና ለመስጠት እቅድ ይዟል። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ አዎ፣ በፌስቡክ አት ቪኤ አምሃሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኤም በመጠቀም አስተያየቶቻችሁን አድርሶ ስናስተናግዳችሁ ያመሸነው ነውን መስተዋት አራጋው ና ሄኖክ ሰማ እግዜር ነን። ዝግጅታችን ከመጠናቀቁ በፊት ዛሬ የሴኔጋል ብሔራዊ ቡድን ፖላንድን ሁለት ለአንድ በማሸነፍ የመጀመሪያው የአፍሪካ ቲም በማሸነፍ የመጀመሪያ የአፍሪካ ቲም ሆኗል። እንኳን ደስ ያለን፣ እንኳን ደስ ያለን። እንግዲህ በነገው ጉዞ እንገናኝ። ሞቢል ያበረውም በጣም ተደስቷል። ታችን በቴክኒክ የሚመራው አሁን ፈገግ ፈገግ እያለ ነው። ሱሌ ታራዋሌም ከምዕራብ አፍሪካ ነው። እናመሰግናለን። መልካም ምሽት። राडियो सगले अमेरिका थी